በታጠቁ ዘራፊዎች ምክንያት የደህንነት ስጋት ስለገባቸው ባለፈው ሳምንት ሰኞ ስራ ማቆማቸውን ለአሜሪካ ድምጽ ገልጸው የነበሩ የጥበበ ጊዮን ስፔሻላይዝድ ሆስፒታል የሕክምና ባለሙያዎችና ሰራተኞች ሙሉ ለሙሉ ወደ መደበኛ ስራቸው ከተመለሱ አንድ ሳምንት እንደሆናቸው ገለጹ። ከዩኒቨርሲቲው እና ከኮሌጁ አመራሮች ጋር በተደረገ ውይይት የሆስፒታሉን ጥበቃ ለማጠናከር ስምምነት ላይ በመደረሱ ስራቸውን መጀመራቸውን ተናግረዋል። ከሆስፒታሉ አመራሮች ተጨማሪ መረጃን ለማግኘት ያደረግነው ጥረት አልተሳካም። አስቴር ምስጋናው ዝርዝር ባለፈው ሳምንት ስራ ማቆማቸውን ለአሜሪካ ድምጽ ገልጸው የነበሩ በባህር ዳር የሚገኘው ጥበበ ጊዮን አጠቃላይ ሆስፒታል ሰራተኞች ከሆስፒታሉ አስተዳደር ጋር በተደረገ ውይይት የሆስፒታሉን ጥበቃ ለማጠናከር ስምምነት ላይ በመደረሱ ስራ መጀመራቸውን ተናግረዋል። አንድ ሐኪምና አንድ በዩኒቨርሲቲ ሆስፒታል ውስጥ የሚማር ተማሪ ካለፈው ሐሙስ ጀምሮ ሆስፒታሉ ሙሉ ለሙሉ አገልግሎት መስጠት መጀመሩን ገልጸዋል። በሁኔታው አስቸጋሪነት ምክንያት ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው በመግለጽ አየር ላይ የሚውለው ድምጻቸውም ጭምር እንዲቀየር የጠየቁን አንድ የጥበበ ጊዮን አጠቃላይ ሆስፒታል የሕክምና ባለሙያ ከሐሙስ ህዳር 12 ቀን 2017 ዓመተ ምህረት ጀምሮ ስራ መጀመራቸውን ገልጸዋል። የዩኒቨርሲቲው ፕሬዝዳንት ነው ስብሰባው የጠራው ከሆስፒታል ሰራተኞች የተወሰኑ ሀኪሞች ይዞ እንዲሁም ነቲ ኮሌጁም አመራሮች አብሮ ነበሩ። እነ ስብሰባው የተካሄደ ከሰኞ ጀምሮ ከሮግ ድረስ ስራ ተቋርጦ ነበር። ከድንገተኛ ውጭ ማለት ድንገተኛ ህክምና ግን ያው መቋረጥ ስለማይችል እየቀጠል ነበር። ማታ ከዩኒቨርሲቲ አመራሮች ጋር ከፕሬዚዳንቱ ጋር በነበረው ውይይት ህክምና ስራውን ቀጥሉ፣ እቺ ትክክል ነው፣ በደንብ እንወስደዋለን። ስለዚህ በፊቱ መፍትሄ ሀሳቦቹ አንደኛ የግቢው አጥር እንድታጠር እናደርጋለን የሚል ቃል ተግብቱ ትክክል እንዳልሆነ ይህኖ ቹ ፕሬዚዳንት ማኖበት እዚህ አይነት ችግር የተፈጸመ በነበረው የጸጥታ መደፈስ ምክንያት ኮማንድ ፖስቱ ቀርላቸው የመንግስት ጸጥታ ኃይሎች ውጭ ትጥቅ ማንም ሰው እንዳይዝ ሊከለክል ስለነበር ነው። ስለዚህ አሁን ከክልሉ መንግስት ጋርም ተነጋግረን በነፍስ ወከፍ እንኳን ትጥቅ መስጠት ባንችል ቢያንስ አንድ ለአምስት አደራጅተን በቡድን ክትክ እንዲሰጣቸው እናደርጋለን። እናንተ ስራችሁን ቀጥሉ፣ እኛ ይህን እናፈላልጋለን የሚል ቃል ስለተቀብጣለን ህዝቡም እየተሰቃየ ስለሆነ ከሩቅ ሀገር ሪፈር ተደርጎ መጥቶ ሕክምና የለም ተብሎ በጣም የተንገላለ ነበር። አሁን እኛም የሆስፒታሉ ሰራተኞች ከሐሙስ ጠዋት ከተራት ጀምሮ ስራ ተጀምሯል። አሁን የአሜሪካ ድምጽ ከሳምንት በፊት ያነጋገራቸው በባህር ዳር ከተማ ዙሪያ የሚገኘው የጥበበ ጊዮን ስፔሻላይዝድ ሆስፒታል ከፊል የህክምና ባለሙያዎች እና ሰራተኞች በአካባቢው ይገኛሉ ባሏቸው ታጣቂ ዘራፊዎች ምክንያት ይደርስብናል ባሉት ማስፈራራት ምክንያት ስራ ከሰኞ ህዳር 9 ቀን 2017 ዓ ም ጀምሮ መደበኛ ስራቸውን እንዳቆሙ ገልጸውልን ነበር። ዛሬ ያነጋገርናቸው የህክምና ባለሙያዎች ረቡ ህዳር 11 ቀን ከሰዓት በኋላ ከዩኒቨርሲቲው እና ከኮሌጁ አመራሮች ጋር ውይይት ማድረጋቸውን ገልጸው ውይይቱ ከተደረገበት ማግስት ጀምሮ ስራ መጀመሩን አስታውቀዋል። ስራ ከጀመሩ በኋላ ያጋጠማቸው ችግር እንደሌለ ዛሬ በጽሁፍ በሰጡን ምላሽ የተናገሩት እኚሁ የህክምና ባለሙያ አጥር ይታጠራል በሚል ቃል ተገብቶ እንደነበር እና የተጀመረ ወይም የታጠረ አጥር አለመመልከታቸውን ገልጸዋል። ግቢውም በፌዴራል ይጠበቃል ተብሎ ቢገለጽም የፌዴራል ፖሊስ ጠባቂ አለመመልከታቸውንም አክለው ገልጸዋል። በባህር ዳር ዩኒቨርሲቲ የህክምና ሳይንስ ኮሌጅ የአምስተኛ ዓመት ተማሪ እና በተመሳሳይ የደህንነት ስጋት ስሙ እንዲጠቀስ ያልፈለገ ድምፁም እንዲሁ እንዲቀየር የጠየቀ የህክምና ተማሪ በሆስፒታሉ ተቋርጦ የነበረው የተግባር ትምህርት መጀመሩን ገልጿል። ክላስ ጀምሯል ጀምሮ ተብሎ

ከኮሌጁ እና ከሆስፒታሉ ዋና ዳይሬክተር ከዶክተር ዘመናዊ ቢተው ተጨማሪ መረጃ ለማግኘት የእጅ ስልካቸው ላይ ብንደውልም ስልካቸው ስለማይነሳ ልናገኛቸው አልቸልንም። ስማቸውንም ሆነ ድምፃቸውን እንዳንጠቀም የጠየቁን የዩኒቨርሲቲው ከፍተኛ አመራር ሆስፒታሉ ካለፈው ሳምንት ሐሙስ ጀምሮ ሙሉ ለሙሉ አገልግሎት እየሰጠ መሆኑን ነግረውናል። ባለፈው ሳምንት የሆስፒታሉ ሐኪሞች እና ሰራተኞች ስራ ማቆማቸውን አስመልክቶ ያነጋገርናቸው የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻዬን በሆስፒታሉ ቅጥር ግቢ ውስጥ እየደረሰ ነው የተባለውን ዝርፊያ ለመቆጣጠር ጥበቃውን በኃላፊነት ወስዶ ከሚሰራው ኤጀንሲ ጋር መወያየታቸውን እንዲሁም የሰራተኞች ጥያቄ የሆኑ ችግሮችን ለመፍታት ተወያይተው ስምምነት ላይ መደረሳቸውን መናገራቸው ይታወሳል። የሆስፒታሉ ሰራተኞች ዝርፊያ የሚፈጸመው በአካባቢው ባሉ ታጣቂዎች ነው ብለው ላነሱት ቅሬታ አንድ የአካባቢውን ነዋሪ በስልክ ጠይቀን ነበር። በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ ድምጻቸውንም እንድንቀይር የጠየቁን ግለሰብ የመንግስትም የፋኖም ታጣቂ ያልሆኑ ነገር ግን በግላቸው ታጥቀው ዝርፊያ የሚፈጽሙ ቡድኖች እንዳሉ ገልጸው ከሆስፒታሉ ሰራተኞች ውጭ ያሉ ነዋሪዎችም ይዘረፋሉ ብለዋል። በአካባቢው አሁን ብዙ ጊዜ የሚንቀሳቀሱ የታጠቁ ሀይሎችም አሉ። ሶስት አይነት እንትን ነው ያለው የመንግስት ታጣቂዎች አሉ፣ የፋኖ ታጣቂዎችም አሉ። እንደገና ደግሞ በፋኖ ስም የራሳቸውን ጥቅም የሚያስከብሩ፣ ሌሎች ደግሞ ሌባ ተብለው የተደራጁ ኃይሎች አሉ። ማን እንዳደራጃቸው አይታወቅም። ዘረፋ መካሄዱ በትክክል ተደርጓል። ከሌላው በለሽ ባክቴን ሌባ በብዛት በብዛት አለ። ሌባ ቤት ሰብረው ይገባሉ ተሰርስረው በጀርባ በኩል ሰርስረው ይገባሉ። አንዳንዴም የጦር መሳሪያ ይዘው ይመጣሉ። እነሱ ኃይሎች ደግሞ ፋኖ በዚህ አካባቢ ያለ ሲባል ይጠፋሉ። የመንግስት ኃይሎቹም ብቅ ሲሉ ይጠፋሉ። ግን ሁለቱም አለመኖራቸውን እያረጋገጡ የሚገቡና የሚዘፉለው ኃይሎች አሉ። ለባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ዋለልኝ ቢተው በእጅ ስልካቸው ላይ ደውለን አለ ስለተባለው ዘረፋ ጠይቀናቸው መልስ ለመስጠት ቀጠሮ ሰጥተውን መልሰን ብንደውልም ስልካቸውን ባለማንሳታቸው ሀሳብና አስተያየታቸውን ማካተት አልቻልንም። ለአሜሪካ ድምጽ አስቴር ምስጋ ነው።